በኢትዮጵያ የተለያዩ ስፍራዎች የተንሰራፉ ግጭቶች ወጣቶችን ጨምሮ በርካቶችን ከስራ እድሎች እየለያዩ እንደሆነ ተነግረዋል። የሁለት ክልሎችን ጉዳይ በማሳያነት በምሽቱ እንቃኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙስ እይመራለሁ። ብርሃናዊ ደግሞ የምስልና ድምፅ ቅንብሩን ትከውንናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አማራ ክልል ባለው የትጥቅ ግጭት ምክንያት የቀጣሪ ድርጅቶች ስራ በመስተጓጎሉ ሰራተኞች መበተናቸውን እና በስራ ላይ ካሉ ሰራተኞችም እስከ ሶስት ወር ድረስ ደሞዝ የማይከፈላቸው እንዳሉ ተሰምቷል። በኦሮሚያ ክልልም ግጭቶች የበርካታ ወጣቶችን መተዳደሪያ እየናጠ እንደሚገኙ ተናግረዋል። ገብረ ሚካኤል ገብረ መድህን በጉዳዩ ላይ የኢትዮጵያ ሰራተኞች ኮንፌዴሬሽን አመራሮችን፣ ቀጣሪዎችና ሰራተኞችን አነጋግሯል። በመቀጠልም ይቀርባል። አድና ግርሞ በአማራ ክልል በባህር ዳር ከተማ ዙሪያ ከሚገኙትና በግጭቱ ጉዳት ከደረሰባቸው የአበባ እርሻዎች ውስጥ በአንዱ ተቀጥራ ከአንድ ዓመት በላይ ለሆነ ጊዜ እንደሰራች ለአሜሪካ ድምፅ ተናግራለች። በድርጅቱ ውስጥ በስራዬ ጥሩ እድገት በማሳየቴ የሰራተኞች ቡድን መሪ አድርገውኝ ጥሩ ደሞዝ ሲከፍሉኝ ነበር የምትለው ይህችው ሰራተኛ አሁን ግን ሥራ በማቆሟ ከነቤተሰቦቿ ለችግር መዳረጓን ገልጻለች። ሰርተን ምንበላ ልጆች ለቤት ቁጭ ብለን በመዋላችን በጣም አሳዛኝ ነገር ነው። ስራ ደና ገብተን እየሰራ ነው ምን እያለን እያለን የእጃችን መስደጃ ነበረ ያን ነው መተዳደሪያ ብዬን ወስኜ የነበር ማለት ነው። የልጅ ማሳደየው ኑሮም እየተስፋፋ ሲመጣ ያን ነው በቃ ወስኜ ነበር መተዳደሪያ ብዬ ነበረ ብዬ ማለት ነው። እንደገና ደግሞ ባለቤቴ ሌላ ቦታ ነበር የሚሰራው ው በግሩ ግሩ ምክንያት ደግሞ ክቶት በመምጣቱ ሁላችንም ያው ቁጭ በማለት እኔ በጣም አሳዘኝ ነገር ነው። ስራብ እየሰጀነ ነው በማለት ያው በጣም አሳዘኝ ነገር ነው ምንን ምንወስ። ሌላኛዋ አስተያየት ሰጪ ዘበናዊ ባህሪው በዛው በባህር ዳር አካባቢ ተሰራበት ከነበረው የአበባ እርሻ ከተሰናበተች ከአራት ወራት በላይ ማስቆጠሯን ተናግራ አሁን የቤተሰብ ጥገኛ ሆኛለው ትላለች። ስራ በማቆማችን በጣም አስቸጋሪ ደረጃ ላይ ነው ያለ ነው። ስራ ከቤተሰብ ተደርበን ቤተሰብ የሚያስቸገርነን ያለ ነው። በፊትም የነበር እየረዳኋቸው የነበረው ከዛ ምንም ነገር የለንም። ድሃ ከሚባሉት አንዶች ነን። በኢትዮጵያ በልዩ ልዩ አካባቢዎች ያለው ግጭትና ጦርነት የቀጣሪ ድርጅቶችን ሥራ በማስተጓጎሉና በአጠቃላይ የጸጥታ ስጋት በመፍጠሩ የሰራተኛውን ህይወት ከባድ እንዳደረገው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚደንት አቶ ካሳሁን ፎሎ ተናግረዋል። በአማራ ክልል ከአንድ ሺህ በላይ ሰራተኞቹን የበተነው የጣና ፍሎራ የአበባ እርሻን ጨምሮ በግጭቱ ስራቸው የተስተጓጎለባቸው ድርጅቶች መኖራቸውን የተናገሩት አቶ ካሳሁን ይህም በሰራተኞች ህይወት ላይ ትልቅ ጫና ፈጥሯል ይላሉ። ከስራ ዋክና ጋር ተያይዞ የስራ ዋስትና ማጣት፣ ለሶስት ወር ደሞዝ ያልከፈሉ ሁሉ አሉ። ከጸጥታው ጋር ተያይዞ መንገዱ በመዘጋቱ ሰራተኛው ወደ ስራ ቦታ ሲሄድ፣ ከስራ ቦታ ወደ ቤቱ ሲሄድ በስጋት ውስጥ ሆኖ ነው የምንቀሳቀሰው ማለት ነው ሰራተኛው። ሌላ ደግሞ ከዚህ ጋር ተያይዞ ምንድነው ያለው አማራ ክልል ላይ የምታየው ከፍተኛ የሆነ የኑሮ ውድነት ነው። በሀገራችንም በሁሉም ክልል የኑሮ ውድነት አለ። ነገር ግን የአማራ ክልልን ልዩ የሚያደርገው አንዳንድ ሽቀጣ ሽቀጦች ከአዲስ አበባ ነው ተጭነው የሚሄዱት ወይም ደግሞ እዛው ከቦታ ቦታ የሚዘዋወሩ አሉ። በዚህ በጸጥታ ምክንያት እነዚህ አቅርቦቶች ስለሌሉ በሁሉም ነገር ላይ ዋጋ ጨምሯል። ስለዚህ የኑሮ ውድነቱ በከፍተኛ ሁኔታ ሰውን እየጎዳው ነው ያለው ማለት ይቻላል። በኦሮሚያ ክልል ባለው ግጭትና ጦርነት ምክንያትም በሰራተኞች ላይ ልዩ ልዩ ችግሮች እንደሚደርሱ አቶ ካሳሁን ገልጸው ከዚህ ቀደም በምስራቅ ሸዋ በሚገኝ አንድ የእርሻ ልማት ሰላሳ አራት ሰራተኞች ተገድለዋል ብለዋል። በሌሎችም የክልሉ አካባቢዎች ሰራተኞች ይገደላሉ፣ ይታገታሉ፣ የሥራ ዋስትናቸውንም ያጣሉ ያሉት ፕሬዚደንቱ ችግሩ አሁንም ድረስ መቀጠሉን ገልጿል። በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጠ አንድ የኢትዮጵያ ሰራተኞች መብቶች ተሟጋች የተባለ ድርጅት በበኩሉ የኢትዮጵያ የአሰሪና ሰራተኛ አዋጅ እንዲህ አይነት ቀውስ በሚያጋጥምበት ጊዜ ለሰራተኞች በቂ ጥበቃ እንደማይሰጥ ገልጿል። አቶ ካሊድ ጌትዬ የድርጅቱ የአመራር አባልና የሕግ አማካሪ ናቸው። የአዋጁ አንቀጽ 18 ንዑስ አንቀጽ አምስት ላይ በግልጽ እንደተመለከተው ከአስር ቀናት ላላነሰ ጊዜ በከፊል ወይም ሙሉ ለሙሉ ኦፕሬሽን የሚያስቆም አይነት እክል ሲገጥም የሰራተኞችን ከስራ ውል የሚመነጩ መብቶችና ግዴታዎችን እንዲያግድ ነው። መብት የሚያጎናጽፈው ለአሰሪ ነው። ሰራተኛው የመስራት ግዴታው ቀሪ ይሆናል። አሰሪውም ደግሞ ደሞዝ የመክፈል ግዴታው ቀሪ ይሆናል። ይህ ነው በመርህ ደረጃ። ነገር ግን ምንድነው የሚያስቀምጠው? ከዘጠና ቀናት በላይ መብለጥ የገበትን እግዱ ኦብጀክቲቭ ሪያሊቲውን ወይ መሬት ላይ ያለውን የሰራተኛውን ኑሮ ካየን አሁን ላይ ያለውን ኢንፍሌሽን ካየን በጣም የስራ ዋስትናቸውን ብቻ ሳይሆን ያሉት በእነሱ ደሞዝ የሚተዳደር ቤተሰብ ሊሆን ይችላል። እናት፣ አባት ለሚፈጥረው አሉታዊ የተጽዕኖ እንዲበቀላሉን ማለት የሚቻል አይደለም። ለሶስት ወር ያህል ደሞዝ ሳይከፈለው አንድ ሰባተኛ እንዴት ነው ሊኖር የሚችለው? አዋጁ ችግር እንዳለበት በኮቪድ-19 ወረርሽኝ ጊዜ ታይቷል። መንግስትም አሰሪዎች ይህን አዋጅ ተጠቅመው ሰራተኛ እንዳይበትኑ ከልክለዋል የሚሉት አቶ ካሊድ አዋጁ ለአሰሪውና ሰራተኛው በሚጠቅም መልኩ መሻሻል እንዳለበት መክረዋል። የሰራተኛው የሥራ ዋስትና እንዲቀጥል ከአሰሪዎች ጋር እንመክራለን ያሉት አቶ ካሳሁን ፈሎ ደግሞ ይህ የሚሆነው ግን ሰላም ሲኖር ብቻ ስለሆነ ተፋላሚ ኃይሎች ልዩነቶቻቸውን በድርድር እንዲፈቱ ተማጽነዋል። ይባካችሁ ተቃውሞ ያላችሁ ሰዎች፣ የተለየ ሀሳብ ያላችሁ ሰዎች በጠረጴዛ ዙሪያ ተነጋግራችሁ ብትፈቱ፣ ማንኛው ጉዳይ በድርድር ብፈቱ ጥሩ ነው። ያለችን አንድ ሀገር ናት። እች እንደ ሀገር ይዘን ወደ መቀመጥ ውስጥ እንዴት ገባ ማድረግ ማንንም ሊጠቅም አይችልም። ድህነቱን ጥግ ድረስ አይተናል። ጭካኔውንም ጥግ ድረስ አይተናል። ለሁሉም ወገን ይህ አይጠቅምም። የኢትዮጵያ ሰራተኞች መብቶች ተሟጋች ድርጅት የህግ አማካሪው አቶ ካሊድ ጌትዬ አሁን ባለው ግጭትና ጦርነት ምክንያት አሰሪዎች ጉዳት ሲደርስባቸው ከመንግስት አስፈላጊው ድጋፍ ቢደረግላቸው ሰራተኞቻቸውን ይዘው መቀጠል ይችላሉ ብለዋል። በአማራ ክልል ካለው ግጭት ጋር ተያይዞ የገቢ ምንጫቸውን ያጡት ሰራተኞችም ወደ ሥራ የምንመለስበት ዕድል ሊፈጠር ይገባል ይላሉ። ዘበናይ ባህሪው የተወሰነ እገዛ አድርጎለት ድርጅታችን ጀምሮ ለስራ ብንመጣ ደስ ይለናል ምለው። ሌላኛዋ አስተያየት ሰጪ አድና ግርሞም ድርጅቱ መልሶ ይጠራናል እያልን በተስፋ ውስጥ እንኖራለን ብላለች። ዛሬ ነገ ይደውላሉ፣ ዛሬ ነገ እያለን እነሱም የምንጠብቀው ያ ማለት ነው ራሱ እና ለዛ፣ ስለሆነ ግድ ነው መተዳደሪያችን፣ እንጀራችን፣ መቁረሻችን የነሱ ያው ስራ ስለሆነ ብለን በቃ ስልክ ምንጠብቅ ከነሱ ነው ራሰውን። እኔ ራሴ ምንጠብቅ በቃ እንደዛ ነው። በአማራ ክልል በተቀሰቀሰው ግጭት ምክንያት በአምስት የአበባ እርሻዎች ላይ ጉዳት መድረሱንና ወደ ሶስት ሺህ የሚጠጉ ሰራተኞች መበተናቸውን ከዚህ ቀደም የኢትዮጵያ ሆርቲካልቸር አምራችና ላኪዎች ማህበርን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል፣ እናመሰግናለን። ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ የምትገኙት የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ከገና በዓል ጋር በማያያዝ የቆረቆሯትን ህዝቦች የሚዘክሩበት መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አላት። ለመጀመሪያ ጊዜ ዘንድሮ ላይ ትውልድ ኢትዮጵያን ተሳታፊ ሆነዋል። በቀጤው ዘገባ እንዳስሰዋለን። በስካቲሽ ነጋዴዎች የተቆረቆረችው ዕድሜ የጠገቧ አሌክሳንድሪያ ከተማ ከ50 ዓመታት በላይ ያላጓደለችው ዓመታዊ በዓል አላት። በዓመቱ የመጨረሻ ወር የመጀመሪያ ቀናት ነዋሪዎቿ የመጡበትን ነገድና ተቋም በሚወክሉ አልባሳት ደምቀው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት አሌክሳንድሪያ ስካቲሽ ክሪስማስ ዎክ ፓሬድ ሲሉ የሚጠሩትን በዓል ለማክበር በከተማ አውራ ጎዳና ላይ ይገኛሉ። ከሙዚቃው ከውዝዋዜው ጋር ደምረው የጎዳናዋን ዳርና ዳር ይዘው ለሚጠብቋቸው አዋቂዎችና ወጣቶች የገና በዓል መልካም ምኞታቸውን ያደርሳሉ። ለሕፃናቱ ጣፋጭ ከረሜላዎችና ብስኩቶችን ይበትናሉ። ከግማሽ ክፍለ ዘመን በላይ የተሻገረው ይሄ ከተማዋ የድምቀት አፍታ ዘንድሮ ላይ ለየት ያሉ ተሳታፊዎችንም አካተዋል። በከተማው የሚኖሩ ትውልደ ኢትዮጵያውያን ወጣቶችን ለቀናት በባህል ውዝዋዜ ስልጠና ውስጥ የቆዩት ሰመሪያ ካሳሁንን የመሰሉ ትውልደ ኢትዮጵያውያን ወጣቶች ይህንን ቀን ልላቅ ዓላማ ሊያውሉት ማልደው ተገኝተዋል። አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችን ለማሳየት እና በቃ በባህላችን በአለባበሳችንና በዳንሳችን ያስተዋወቀን የሀገራችን የምታሰለጥነን ፋንተሽ ነችና፣ እኔ እዚህ ከመምጣቴ በፊት እኔ እውነት ለመናገር ምንም አልችልም ነበር። ግን እዚህ ስመጣ በደንብ እሷ እያስረዳች ምናምን ያሳየችን አንዳንድ ጭፈራዎች እንደ ትግርኛ ምናምን እስክስታ ምናምን ተሻሽያለሁ። ይህ ዝግጅት ከመቶ አርባ ያላነሱ ቡድኖችና በሺዎች የሚቆጠሩ የከተማዋ ነዋሪዎች የተገኙበት አብይ ዝግጅት ነበረ። ሰመሪያ መሰሉ ዝግጅት ስለ ኢትዮጵያና ኢትዮጵያን ያለን መረጃ ክፍተት ለመሙላት ያለውን መልካም ዕድልም ታነሳለች። ስለኛ አሁን ኢትዮጵያ የተለየች ሀገር እንደሆነች እና እኛ በቃ ስለ ኢትዮጵያ በቃ ብዙ አይታወቅም፣ እና ብዙ ሲወራ አልሰማም። ትምህርት ቤትም ምንም አንማርም። ብዙ ጊዜ ና ስለ ሀገራችን ላስተዋውቅ ምናምን እንዲያውቁልን ነው በቃ የሀገራችን ፍቅር በዘንድሮው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት ትውልድ ኢትዮጵያን ለመጀመሪያ ጊዜ ተሳታፊ እንዲሆኑ ያስተባበረው የኢትዮጵያ ማህበረሰብ የድጋፍና የጥብቅና ማዕከል የተባለው ተቋም ነው። ወይዘሮ ገነት ንጉሴ የተቋሙ ዋና ኃላፊ ናቸው። የእኛ ግሩፕ እዚህ ውስጥ የተሳተፈበት ምክንያት ባህላችንን ለማሳወቅ እዚህ አካባቢ እንግዲህ የአሌክዛንድሪያ ብዙ ናቸው ኢትዮጵያኖች የሚኖሩትና የባህላችን ልብስን እንደገና ደግሞ የዘፈናችንን ሙዚቃችንን እዚህ ይሄ ዓመት በዓል ሲከበር ሁሉም አይነት የተለያየ ሰው መጥቶ ነው ካልቸሩን የሚያሳየው ፕሬዱ ላይ የሚያሳየውና ይሄንንም የእኛን ባህልና ትራዲሽን ለማሳየት ነው እዚህ የመጣ ነው። ዋና ኃላፊዋ ከባህል ትውቅ ተሻግረው መቀመጫውንም በአሌክሳንድሪያ ቨርጂኒያ ያደረገው ተቋም ለበርካታ ዓመታት ለትውልደ ኢትዮጵያውያን ሕይወት መቀናት የሚበጁ መረጃዎችና አገልግሎቶችን ሲሰጥ እንደቆየም ያስታውሳሉ። ለኢትዮጵያኖች ብዙ ጊዜ በኢንፎርሜሽን እጣት እንዳለ እናውቃለን። አሁን ላይክ ቤት ሲያስፈልጋቸው ሎየር ሲያስፈልጋቸው፣ ትምህርት ቤት ችግር ሲኖር እና እንዲ እንዲህ አይነት ቦታ ኢንሹራንስ ሲያስፈልግ የት ነው የምንልካቸው? እና እኛ ጋር መጥተው ኢንፎርሜሽኑ ፕሮቫይድ በማድረግ ሰክሲድ እንዲያደርጉ ለማድረግ ለመደገፍ ነው ማለት ነው ኢትዮጵያኖችን ይንን ኦርጋናይዜሽን ክሬት ያደረገው። በዚህ በዓል ላይ አንጋፋ የስካቲሽ ቡድኖች፣ የተለያዩ ወታደራዊ ተቋማትን የወከሉ ታዳጊዎች፣ አገልግሎት ሰጪዎችንና ሰብአዊ ተቋማትን የወከሉ እንዲሁም ሌሎች በርካታ ቡድኖች ተሳትፈዋል። በድምፃዊትና የውዝዋዜ ባለሙያ ፋንትሽ በቀለ እየተመሩ ለበዓሉ ድምቀት ከሆኑት ታዳጊዎች መካከል ከአንደኛዋ ጋር አጭር ቆይታ አድርጌያለሁ። የእኔ ስም እልልታ ዳዊት ነው። እኔ አርሊንግተን ነው ምኖር። ዛሬ እንደንስ ነው። ማንኛን ለማመዳችሁ ምን አይነት ጭፈራዎችን ስትች ያለች? ፈትሽ ነው ያስተማራችን እና የጎንደር እርጅያ ትግርኛ ነው የምናረግ። እንደዚህ ያለው ዝግጅት ላይ መሳተፋችሁ ምን ጠቀሜታ አለው ብሎ ታስባለች? ሌላ ሰዎች ለሀገራችን እንዲማሩ የአሌክሳንድሪያ የስካትሽገና የጎዳና ላይ ትርኢትን በበላይነት የሚያስተባብረው ቪዚት አሌክሳንድሪያ አሌክሳንድሪያን ይጎብኙ የተሰኘው ለከተማዋ የቱሪዝም ዘርፍ የሚታትረው ተቋም ነው። ለተቋሙ የኪነ ጥበብ ባህልና የፈጠራ መርሃ ግብሮች አማካሪ ሁና የምታገለግለው ማርታ አሊ የከተማው ግዙፍ የበዓል ዋዜማ በዓል ተብሎ የሚጠራው ዝግጅት የአሌክሳንድሪያን ታሪክ ዞር ብሎ ለመቃኘትም የሚያስችል አፍታ መሆኑን ታስታውሳለች። ይህ ዝግጅት ስካትሽ ክሪስመስ ፓሬድ ይባላል። እን አሌክዛንድሪያ ማለት ነው። አሌክዛንድሪያ ከተማ፣ አሌክዛንድሪያ ራሷ ስትጀምር የስካቲሾች ነበረች ማለት ነው። እና አክቹዋሊ አንድ ነገር የተማርኩት ከዚህ ፕሮግራም ምንድን ነው አሌክዛንድሪያ ሲቲ ራሱ ስሙ የአንድ ሰው አሌክዛንደር የሚባል ሰውዬ በሆን ያደረገው ነበር አሌክዛንድሪያን ማለት ነው። እና ግን እሱ ለሲቲው አስረከበ ለፖፑሌሽኑ። ስለዚህ እንደዛ በዛ ነው አሌክዛንድሪያ የተመሰረተችው። ስለዚህ ኤቭሪ ዬር ደግሞ እነሱ የራሳቸው በክሪስመስ ጊዜ ተሰብስበው የሚያደርጉት ፕሮግራም ነው ማለት ነው ይሄ። በበዓሉ የ52 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የተሳተፉት ትውልድ ኢትዮጵያውያን በዝግጅቱ ላይ ይበልጥኑ ተሳትፏቸውን በማሳደግ በከተማዋ ውስጥ ያላቸውን ስፍራ ሊያጎሉ እንደሚገባም ትመክራለች። ብዙ ነው። አንደኛ ከመጣን ቆይተናል። ብዙ ከሲቲዩ ጋር ከሲቲዩ አድሚኒስትሬሽን ጋር ብዙ አይነት ፕሮግራሞች መስራት አለብን። አንድ አመጣጣችን እንደ ብዙነታችን ከዛም በላይ ደግሞ ብዙ ታለንትም አለን ፣ ካልቸርም አለን ሂስትሪም አለን እዚህ መታ ያው ኢንተግሬት ማድረግ አለብህ ከሶሳይቲው ጋር ማለት ነው። ያመጣነው ነገር ከሚበልጥ ነው እንጂ የሚያንስ ነገር የለንም። ስለዚህ አንደኛ እውቅና ታገኝበት አለ ማለት አለ። ሲቲ ውስጥ ነህ፣ ፓርት ኦፍ ደ ሲቲ ነህ። ብዙ ነገር በታክስም፣ በትምህርትም፣ በካልቸርም፣ በአርትም፣ በሂስትሪም ብዙ ኮንትሪቢዩት የምታደርገው አለ አዘ ኢንዲቪጁዋል ማለት ነው አዝ ኮሚኒቲ ደግሞ እሱን ነገር ኢምፖርታንትነታችንን ሲቲ ውስጥ ድምፃችንን የምናሰማበት አንደኛው ፕላትፎርም አድርጌ ነው የምወስደው። የዛሬ 274 ዓመታት የተመሠረተችው የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ትውልድ ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን መኖሪያም ስፍራ ሆናለች። የከተማዋ አስተዳደር ቀደምት ትውፊቶች ከአዳዲሶቹ የከተማዋ ነዋሪዎች መልካም እሴቶች ጋር ተስማምተው እንዲራመዱ መሰል መርሃ ግብሮችን መዘርጋቱ በጎ ጅምር መሆኑን ተሳታፊዎች አክለው ነግረውናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ባልደረባችን መስፍን አድራጌ ረዋን ልዩ ፍላጎት ያላቸውና የሌላቸው የህፃናት ማቆያ ስለተሰኘው አንድ ልዩ ተቋም ቀጥሎ ይነግረናል። በአማራ ክልል የመጀመሪያው እንደሆነ ይነገርለታል፣ የደሴው ረዋን ልዩ ፍላጎት ያላቸውና የሌላቸው ህጻናት ማቆያ ማዕከል። የማዕከሉ መስራች ኢማን መሀመድ ረዋን የሚለውን የአረበኛ ቃል ለማዕከሉ መጣሪያነት ሳውለው ሁለት ስሜቶቼን በቅጡ ስለሚገልጹልኝ ነው ይላሉ። አንድም የመጀመሪያ ልጃቸውን ስም ሌላም በማዕከሉ ግልጋሎት እያገኙ ያሉ ኦቲዝምን ጨምሮ የአይምሮ እድገት ውስንነት ያለባቸውን ህጻናት። የመጀመሪያ ልጄ ረዋን ዘጠኝ አመቷ ነው። በአምስት አመቷ ነው ኢትዮጵያ ጃት የመጣሁት። የተወለደችው ሳውዲ ውስጥ ነው። ኦቲዝም መሆኗን ግን አላወኩኝም ብዙ ሆስፒታል ውስጥ እጃታለውኝ ከልጆች ጋር ቀላቀያት እንጂ ኦቲዝም መሆኑን ያወቁት ኢትዮጵያ መጥቼ ነው። ግን ኢትዮጵያ መጥቼ ልጄ ኦቲዝም መሆኗን ካወቅኩ በኋላ ልጄ መርዳት እንደሚገባኝ በመጀመሪያ ማመን አምኖ መቀበል ነው ና አምኜ ተቀብዬ ቀጥታ ልጄ ወደ መርዳት ነው ሄድኩት። ልጄ እንደዛ ሆና በምረዳበት ሰዓት ሰዎች ወስደው የሆነ ልጅ ያሳዩኛል። ወደ ሮቢት የሚባል አካባቢ ነው እዛ ሲሄድ እናት ልጇን በሰንሰለት አስራ የቀን ስራ ነበር የምሰራው ና እኔ በጣም ነገርኩኝ ውጭ ላይ አስራውን የሄደችው ስጠይቅ የለችም የቀን ስራ ስራ ሄደችው ሲባል ይህን እናት መጠበቅ አለብኝ ና እንዳታስረው እንዴት ነው ማድረግ የምችለው ልጁ እንዴት ነው መርዳት ያለብኝ ወደሚለው ገባሁኝ ያው እናትየዋንም አግኝቼ ሳናግራት ምንም አይነት ትምህርት ቤት የሚቀበላት እንደሌለ ልጁ በጣም የሚሮጥ የሚጮህ መኪና አደጋ ውስጥ እንደሚገባባት እንደሚጠፋባት ነበር የነገረችኝ ና በአለም ጥሏት ስለጠፋ ያላት እድል ምንድን ነው ልጁን ይዛ መስራት ስለማትችል አስሮ መሄድ ነው ና በሱ የተነሳ ብዙ ትምህርት ቤት ስፈ አጣ አጣሁኝ መጨረሻ ላይ ወደ መክፈቱ ውሳኔ ገባዊ ማለት ነው። ሲቋቋም ቤት ኪራይ የፈለግኩ ሳገኝ ደግሞ ውጭ የሚኖሩ እህቶች የቤት ኪራይ የከፈሉልኝ የመጀመሪያ መነሻውን የስድስት ወር፣ ከዛ የሚቀጥለው ደግሞ ራሴን የአስተማሪዎች የምንም እያደረግኩኝ ውጭ የሚኖሩ ዲያስፖራዎች ተቅዋድ የሚል ፎርደስ የሚባሉ ድርጅቶች በቋሚነት ሰላሳ ልጆቹ እንዲማሩ የቤት ኪራይ እንትን ብሎ ቢበጣም ችግር ላይ ነበርኩና፣ ሊዘጋ መጨረሻ ሊዘጋ ሲል አባዩ ምን የሚባል ድርጅት እነሱ ደርሰው የቤት ኪራይ ከፈሉልኝ። እኛ ጋር እድሜ ክልል ወደ 15 16 ዓመት ልጆች መጥተው ትእዛዝ አይቀበሉም ጉልበተኞች ናቸው የሚማቱም አሉ ካለ ሁኔታ ጋር አሁን አልቻልንም ግን ቢያንስ በአሁን ሰዓት ከ11 12 ተቀብለናል ከ13 ዓመት ልጅ ፓምፐርስ የሚለብስ ወይ 14 ዓመት ልጅ እንደዚሁ ፓምፐርስ የሚለብሱ አሉ በእጃቸው ማይበሉ አሉ እነዚህ ይህን ሁሉ ማስተካከል ነው አሁን የእኛ ስራ ሽንት ቤት የማይጠቀሙ ጥርሳቸውን መቦረሽ የማይችሉ እጃቸውን ታጥበው የማይበሉ ልጆች ናቸው ያሉ ወደ ማቆያው የመጡት ህጻናት መመጃ ክፍሎች ውስጥ የተለያዩ ልምምዶችን ያደርጋሉ። የአይን ላይን ግንኙነት እንዲያጎረብቱና ትኩረት እንዲያደርጉ በዛ ጎሎች ውስጥ ክር ማስገባት ነገሮችን በራሳቸው እንዲፈጽሙ ልብሳቸውን መቆለፍ ጫማቸውን ማሰርና መሰል እንቅስቃሴዎችን እንዲያደርጉ የተመደቡ መምህራኖች ያግዟቸዋል። አሚና ወል ከሃሮሚያ ዩኒቨርሲቲ በልዩ ፍላጎት ሶስት አመት ተምራ ሁለት ሺ አስራ አራት አመተ ምህረት ላይ ብትመረቅም በግልም ሆነ በመንግስት ተቋማት የመቀጠር እድል አላጋጠማትም። የዩኒቨርሲቲ ተመራቂዋ ወጣት ያለ ስራ አምስት ወራት ቤተሰቧ ጋር ከተቀመጠች በኋላ አማራጭ ያደረገችው ቤተሰቦቿ ካሉበት የገጠር ቀበሌ በቅርብ ርቀት ወደምትገኘው ደሴ ከተማ መምጣት ነበር። ደሴ መጥቼ ግለሰብ ቤት በቤት ሰራተኝነት ገባሁኝ። ለአንድ ወር ከሀያ ቀን አካባቢ ሰራሁኝ። ከዛ የምሰራበት ሰውዬ ይሄንም ሲያይ መማሪንም ስነግረው እዚህ መስራት የለብሽም፣ ስራ ፈልጌ ያስገባሻል ምናምን አለና ከዛ መጥቶ ኢማንን አናገራት እሺ ብላ ከዛ መጣ። የተማረችውን ሳይንስ በተግባር የምትተገብርበት አጋጣሚ መፈጠሩ ቢያስደስታትም በተለያዩ አካባቢዎች ኦቲዝምን ጨምሮ በተለያዩ የአይምሮ እድገት ውስንነት የሚቸገሩ ህጻናት በበዙበት ሀገር በልዩ ፍላጎት የሰለጠኑ ሰዎች እውቀታቸውን የሚያጋሩበት እድል አለመፈጠሩ እንደሚያሳስባት ትናገራለች እኛ ትንሽ እንኳን የተማርነው በዛ ፊልድ ልጆቹን የማውጣት አቅም ሊመቻችልን ይሄ ነገር መስራት እንችል ነበር። ነገር ግን ባለመመቻቸት ምክንያት ልጆችም ሊቀሩ ይችላሉ። ትልቅ ተጽዕኖ አለሁ። ቢያንስ እዚህ ወጥተው መማራቸው እንኳን ትልቅ ነገር ነው። እንደ ሰውም ስለማይቆጠሩ ማለት ነው። ህጻናቱን ቀድሞ ከነበሩበት ይዞታ ጋር የሚያነጻጽሩት የማቆያ ማዕከሉ መስራች ወደ አደባባይ መውጣታቸው በራሱ የጅምራችን ስኬት ነው ይላሉ። መረጋጋት አሁን ብዙዎቿን ወላጆች በፊት፣ በጣም የሚሮጥ የሚንቀጨቀጭ ልጅ ከሆነ ተረጋግቱ። መረጋጋት ያው እንዳልኩ ደግሞ አሁን አዲስ እንትን ናቸው ያለው ነገር፣ እንግዲህ በሂደት ደግሞ የሚያመጡትን ወላጅ ነው የሚናገረው። እኛ ግን በጣም ያው መውጣታቸው ትልቅ ነገር ነው። በእጃቸው መታጠባቸው ትልቅ ነገር ነው እና እጃቸውን ታጥቦ መብላት፣ ንጽህና የግል ንጽህናቸው መጠበቅ ትልቅ ነገር ነው። ልጃቸው በማቆያው በሚሰጡ አገልግሎት ተጠቃሚ የሆነው ዘይነብ አሳይድ ከግንዛቤ ጥረት ጋር ተያይዞ ደረሰብኝ የሚሉትን የሞራል ጫና ያስታውሳሉ። በሳውዲ አረቢያ ኖር ነበርና ከዚህ በፊት ተወልዶ ቢያንስ ከአምስት አመት ሲሆነው ምንም ማቀው ነገር የለም ያው አይናገርም እዚህ ወደዚያው ከስደት ወደዚህ ተመልሰ መጣን። ከመጣም በኋላ ያው ልጁ ምንም የሚስተካከል ነገር የለውም። ሽንት ቤቱንም በራሱ እንደዚህ የመነካካት በቃ ማያምር ሁኔታ ሁሉ ነገሮች ነበሩት እና ያው እያደገም ሲመጣ ያው ነገር አብሮ እያደገ መጣ። ኦቲዝም መሆኑን ያው ደሴ ሆስፒታል ነገረኝ። ከዛም በኋላ አልሐምዱሊላ ብዬ ተቀብዬ እየኖርኩ ነው ያለው። ሰዎች እኔ ያመጣሁት በሽታ ይመስል ሰዎች አግልለው ነበረ ስቲል ቤተሰቦች የጭምር በቃ በሽተኛ ልጅ ነው የያዘችው፣ ይሄ ልጅ ከኛ ልጆች ጋር እንዳይጫወት ሁሉ ውሳኔ ያርፈበት ነበር እና እጅግ በጣም ያማል። ባለቤቴ ሱዳናዊ ነበር፣ ወደ አገሩ ተባሮ እሱም ወደ አገሩ ሂዷል። ያው ቢያንስ እንግዲህ ሰባት አመታችን ምን ላይ እንዳለ ማነት የተቋረጠ ነገር ነው ያለው። የመኪና አደጋ ደርሷበታል ተብዬ ሰምቻለሁ። ከዛ ውጭ የማውቀው ነገር የለም። ይረዳን ነገር የለም። ያው አልሀምዱሊላህ በግላችን እንደዚሁ እንታደራለን። ሁለት ልጆች አሉ እሱ ጋራ ማለት ነው። ዘጠኝ ዓመት ከቤት ወጥቶ አያውቅም። እጅግ በጣም ሲያሳስበኝና ሲያሳዝነኝ የሚኖረው ግን ልጄ እንዲሁ ሆኖ አንድ ቀን የልጅነቱን ጣዕም ሳያውቀው ሳይቦርቅ እንዲሁ ሆኖ ሊቀር ነው ወይ ቤት እንደታሸገ ብዬ በጣም ያሳዝነኝ ያስለቅሰኝ ነበር። እኔ ራሴ ስቼ የምወድቅበት ሁሉ ሰዓት አለ ራሱን ይነክሳል። በቃ የሆነ እርግማን እርግማን ብለው ነው እነሱ የሚፈርጁት። እና ያንን ያነሰ ሰማ የልጁ ሕመም ሳያምህ የሰው ንግግር ደግሞ በጣም ያማል፣ አጥንት የሚሰብር ነገር ነው። በክራይ ቤት የሚኖሩ ልጅ ጮተ ብሎ በሽተኛ ልጅ ያዘች እናት ናት እንጂ እምትወጣ ኖርማል አይወጣም። መውጣት ያለበት ጤናማ ልጅ ያዘው ነው። በሽተኛ ልጅ ያለችው መውጣት የለባት፣ ምክንያቱም ወደን አላመጣ ነው። ማንም ሰው ወዶ አላመጣው። እንዲሁም ደግሞ መናገር የምፈልገው ባል ብዙ ጊዜ አሁን ይጋሉ እናቶች ብታያቸው ባሎቻቸው ጥሏቸው የጠፉ ልክ እሷ ፈልጋ እንዳመጣች ልክ ለእሷ ብቻ እንደመጣ ተደርጎ ነው ሰው። እሷ ፈልጋ አላመጣች። ይህ ልጅ የእሱም የእሷም ልጅ ነው እና ቢረዱ ይህ ነገር እኛ ፈልገን አላመጣ ነው ጣም አይደለም ከሰራንባቸው ደግሞ ይቀየራሉ። ምክንያቱም ስማርት ናቸው። የቤት ጫማና ወደ ትውርት ቤት ሲመጣ የሚያደርገውን ጫማ ለይቶ ማዋቁ፣ የመንገዱን አቅጣጫ ለይቶ ማዋቁ ይሄ ለእኔ ትልቅ ነገር ነው። ኬጅ አስገብቸው አይቸዋለሁ እና ሲያስገልሉት ነበረ። በደሴ ከተማ የማስታወቂያ ባለሙያ የሆነው ወጣት ብርሃኑ ተበጄ ልደቱን በማዕከሉ ካሉት ህጻናት ጋር ከማክበር ጀምሮ ጓደኞቹን በማስተባበር ለህጻናቱ መገልገያ የተለያዩ ቁሳቁሶችን ይደግፋል። በርካታ ሰዎች ልደታቸውን የተለያዩ ቦታዎች ላይ ያከብራሉ። በርካታ ገንዘብ አውጥተው። እኔ ግን እንደዚህ አይነት ቦታዎች ነው ማክበር የምፈልገው ልደቴን። ካከበርኩ በኋላ በአቅሜ በቻለው መንገድ ይህንን ተቋም ለመርዳት ሞክር ያለው ጓደኞቼን በማስተባበርም እንደዚህ ወንበሮች፣ ጠረጴዛ፣ አሁን ደግሞ ዩኒፎርም እያሱና ቢኒያም የሚባሉ ወንድሞችን በማስተባበር እነዚህ እነዚህን ነገር እያደረኩላቸው ነው። ሌሎቹም ሰዎች ይህንን ተቋም በመጎብኘት የአእምሮ እድገት ውስንነት ተፈልጎ የሚመጣ ነገር አይደለም። እርግማንም አይደለም። ሰዎች ፈልገው አይደለም ወደዚህ ምድር ልጆቻቸውን የሚያመጡት በአጋጣሚ የሚከሰት ነገር ነው። ስለዚህ ሁላችንም እንድንረዳቸው ጥሬን አስተላልፋለሁ። የአሜሪካ ድምጽ ዘጋቢ በማዕከሉ ውስጥ ሳለ ለጉብኝትና ለድጋፍ የመጡትን በደሴ ከተማ የመላኩ ሰፈር ወጣቶች መረዳጃ ማህበር አባላትን አናግሮ ነበር። የማህበሩ ሰብሳቢ ነቢያት ሸቱ ሶሻል ሚዲያ ላይ ራዋን የአእምሮ ውስነት ማዕከልን ካየን በኋላ በአካል ሂደን ግቢያቸው ጋር ጎበኝን። ኦልሞስ ህመማቸው ህመማችን ነው ብለን በጣም ስለተሰማን ማህበራችን ልዩ ድጋፍ ማድረግ ጀመረ። ድጋፋችን የማይተው የረዋን መቆረጋትን መስራች ማ የክብር አምባሳደር ያደረጉን ማህበራችንን ከዛ በኋላ በቋሚነት በአስራ አምስት ቀን ወይም በሃያ ቀን እየመጣ እንጎበኛለን፣ ያለን እናካፍላለን። ማቆያ ማዕከሉ በግለሰቦች መኖሪያ ቤት ተከራይቶ እንቅስቃሴውን ከጀመረ አንድ አመት ቢያልፈውም አከራዮ ግለሰቦች ከሰሞኑ እንዲለቁ ስለጠየቁ ቀጣዩ ማረፊያቸው እንደሚያሳስባቸው የማቆያው መስራችና ስራ አስኪያጅ ይናገራሉ። መስፍን አራጌን ለቀደመው ዘገባ እናመሰግናለን። በመቀጠል የደንገረመው ዋይት ሀውስን ስላስዋቡት በጎ ፈቃደኞች ትነግረናለች። በመቶዎች ለሚቆጠሩ በጎ ፈቃደኞች ምስጋና ይግባቸውና ዋይት ሀውስ በበዓላት ወቅት ምትሃታዊ የሆነ ውበትን ይጎናጸፋል። ብዙ ሺዎች ለዚህ አገልግሎት ቢያመለክቱም የተሳካላቸው ግን ሶስት መቶዎቹ ብቻ ናቸው። ካርሎስ ኤሊዞንዶ የዋይት ሀውስ የማህበራዊ ጉዳዮች ኃላፊ ናቸው። ታውቃለህ፣ በጎ ፈቃደኞቻችን የተመረጡት አንዳንዶች በክህሎታቸው፣ አንዳንዶች ደግሞ በጻፉት ወግ ምክንያት ነው። ከመላው አሜሪካ የመጡና በዋናነት ዲዛ ባይነሪያል ያልሆኑ ሰዎች ናቸው። የቤት እመቤቶች የወታደር ሚስቶች ናቸው። በዚህ ዓመት እንዳይመስለኝ ብዙ መምህራንም አሉ። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን የዚህ ዓመቱን የገና ጌጦች ሀሳብ ራሳቸው ናቸው የመረጡት። በዚህ አመት ምትሃት ደስታና መሻትን ህጻናት ልጆች በአውደ አመት ወቅት እንዲሰማቸው ለማድረግ መታሰቡም ተገልጿል። በጎ ፈቃደኞቹም ራሳቸው ጥቂት ምትሃታዊ ስሜቶችን አስተናግደዋል። አንድሬው ቦዛ ከኒውዮርክ የመጣ በጎ ፈቃደኛ ነው። ወደኋላ መለስ ካልን ለረዥም ዓመታት ይህንን ቆንጆ ቤት ከአጥሮ ስናይ ከቆየም በኋላ እዚህ ገብተን ደግሞ የሳሩ ሜዳዬ ነው። እኔ በምስጋና የተሞላውበት ነገር ነው ይሆነልኝ። ማርቴ ኤስፐኖዛ ከቴክሳስ ነው የመጣችው። እንደ ስደተኛና እንደ አሜሪካዊት ሁልጊዜ ዋይት ሀውስን አይተ አምላክ ሆይ እንዴት ያለ ቆንጆ ስፍራ ነው ትላለህ። ምናልባትም የማይደረስበት አድርጌ አስቤው የነበረ በመሆኑ ለእኔ እዚህ መገኘቴ ልዩ ሆኖ ይሆናል። አንዴ ከደስታው ስሜት ከወጡ በኋላ በጎ ፈቃደኞቹ የምስጋና በዓል በተከበረበት ሳምንት ውስጥ ስራቸውን ወዲያውኑ ነው የጀመሩት። ሻርለት ስሚዝ ከከነትከት ናት። ጌጦችን ስናዘገጃጅ ጥቂት ጊዜ ያሳለፍ ነው። ሌላ ስፍራ ነበር። አሁን ሲታይ ታዲያ ጽድት ብሎ በጣም ያምራል። ነገር ግን በጣም የወደድኩት ነገር ሁሉም ነገር የተጀመረው ከወረቀት፣ ከወረቀት ማጣበቂያ ግሉ፣ መቀስና ሪቫን መሆኑ ነው። የቴክሳሷ ማሪቴ የምትሏላት ሁሉም ሰው ዋይት ሀውስን ያይና ሁሉም ነገር እጹብ ነው ይላል። ነገር ግን ብዙ ጥቃቅን ነገሮች፣ ብዙ ፈጠራና ብዙ ማጋጊያት ይገልጽ ነበረው። ዴኒስ ስቴዲ ካቲ ከኒውዮርክ ሲሆን ከባዱን ስራ የሰሩልን ሰዎች ነበሩ ይላል። ዛፎችን የሚያሳምሩልን፣ ህንፃውን የሚያስውቡልንና ከባዱን ስራ የሚሰሩልን ሰዎች ነበሩን። አንድሬው ቦዛ በድጋሚ በጣም ልዩ ስሜት የነበረው ለረጅም ሰዓታት እንዲቀመጥባቸው የነበሩት የስራ ቀናቶች ናቸው። ነገር ግን የሚያስደስት ነገር ነበረው። የገና መንፈስ አለው። በጎ ፈቃደኞቹ ታዲያ ዋይት ሀውስን ለገና ጌጥ ሲያስውቡ የተካፈሉትን ጓዳሪነትና ስኬት መቼም እንደማይረሱት ይናገራሉ። ሻርለት ስሚዝ የሰቀልከውን ትንሽ ጌጥ ወይም ያስቀመጥከውን ትንሽ የአበባ ጉንጉን ማየት የግል ኩራት ነው። ነገር ግን ምን ያክል ሰዎች ወደዚህ እንደሚመጡ እና የወቅቱን ድንቅ ስሜት እንደሚካፈሉ መረዳት ደግሞ ከፍ ያለ ስሜት ነው። ዴኒስም በስራ ወቅት የነበረውን ሁኔታ እንዲህ ገልጸዋል strike up a conversation you know and you know ስልካችን ይዘን መግባት ባለመቻላችን የተቆራረጥን ነበር። ነገር ግን ደግሞ ለጎረቤቶቻችን በቀላሉ ማውራት ችለን ነበር። ታውቃለህ፣ አሁን ላይ በጣም የተከፋፈልን ይመስለኛል። ነገር ግን ደግሞ በጣምም ደግሞ እንመሳሰላለን። አንዳንዶቹ በጎ ፈቃደኞች ታዲያ ከዚህ ቀደምም ዋይት ሃውስን የማስዋብ እድል ገጥሟቸው የሚያውቅ ሲሆን ወደፊትም ለመመለስ ተስፋ አላቸው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሆኑላችሁ። የነገ ሰው ይበላል።